ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ መስሪያ ቤቷ አስታውቋል። የህወሓት ቃል አቀባይ ጌታቸው ረዳ ባለፈው ሳምንት በትግራይ ቴሌቪዥን ቃለ ምልልስ ባደረጉበት ወቅት ስለሰጡት አስተያየት መስሪያ ቤቱ ተጠይቆ ለቪኦኤ በሰጠው ምላሽ ነው ይህንን የገለጸው። በሌላ በኩል የውጭ ጉዳይ መስሪያ ቤቱ ትላንት ባወጣው መግለጫ እጅግ ብርቱ ያላቸው አማራና አፋር ክልሎች ውስጥ እንደተፈጸሙ የተነገረ የመብቶች ጥሰቶች፣ የጭካኔን አድራጎቶችና የውድመት ውንጀላዎች ግልጽ ምርመራ እንዲካሄድባቸው አሳስቧል። ሰለሞን አባተ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣውና ቃል አቀባዩ ኔድ ፕራይስ በመስሪያ ቤቱ ዌብሳይት ላይ ባሰፈሩት መግለጫ ኢትዮጵያ፣ አማራና አፋር ክልሎች ውስጥ እጅግ የበረቱ የሰብአዊ መብቶች ጥሰቶች የጭካኔ አድራጎቶች መፈጸማቸውን፣ የሲቪል መሰረተ ልማት ውድመቶች መድረሳቸውን የሚናገሩ ያልተረጋገጡ ውንጀላዎችን ዩናይትድ ስቴትስ ከብርቱ ስጋት ጋር ተመልክታለች ብለዋል። በሲቪሎች ላይ የሚፈጸሙ የሁከት አድራጎቶችን ሁሉም የታጠቁ ወገኖች እንዲያወግዙ እናሳስባለን ይላል መግለጫውም። አክሎም ተፈጸሙ የተባሉ አድራጎቶችን የሚመለከቱትን ሪፖርቶች ትክክለኛነት ባለስልጣናቱ እንዲያጣሩና ሁሉን አቀፍና ግልጽ በሆነ ሂደት ፈጻሚ ወገኖች በተጠያቂነት እንዲያዙ ዩናይትድ ስቴትስ እንደምታሳስብም ይናገራል። ለግጭትና ለጸብ ሁኔታዎች ዲፕሎማሲ የመጀመሪያውም የመጨረሻውም ብቸኛውም መንገድ መሆኑን ዩናይትድ ስቴትስ በድጋሚ እንደምታረጋግጥ የሚጠቁመው ይህ የመስሪያ ቤቱ የትናንት መግለጫ በተመሳሳይ ሁኔታም የመብቶች ጥሰቶችና ሁከት እንዲቆሙ፣ ድርድሮች ያለቅድመ ሁኔታ እንዲጀመሩ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር፣ ሁሉን አቃፊ ብሔራዊ ንግግር እንዲጀመር አሁንም ጥሪ እናሰማለን ብሏል። ይህ በእንዲህ እንዳለ የህወሀት ቃል አቀባይ ጌታቸው ረዳ ሰሞኑን ከትግራይ ቴሌቪዥን ጋር ቃለምልልስ ባካሄዱበት ወቅት የአሜሪካን አቋም ወይም አካሄድ አስመልክተው ተናግረው ነበር። እነ አሜሪካ አቋም እንታይ መሆኑ ክትርዶ በጣም ከብድ América ማቀው ጌርና የአሜሪካን አቋም ለመረዳት በጣም ከባድ ነው። አንዳንዴ በሁለታችንም ላይ ማዕቀብ እንደሚጥሉ እያስፈራሩ ሰላም እንድናወርድ ያስገድዱናል። መልሰው ደግሞ ህወሓት አዲስ አበባ ከገባ ደም መፋሰስ ይኖራል ይላሉ። በተመሳሳይ ጊዜ ደግሞ አዲስ አበባ የምትገቡ ከሆነ ሊፈጠር የሚችለውን ረብሻ ለማስቀረት እንዲቻል ሌሎች ፓርቲዎችንም ጠርታችሁ አንድ ሁኑ ይሉናል። አሜሪካውያኑ ህወሓት አዲስ አበባ ቢገባ እንደ ድሮ ግትር ይሆናል የሚል ፍራቻም አላቸው። ይሁን እንጂ አሜሪካ ያለው አስተሳሰብ ወጥ አለመሆኑን ማወቅ ደግሞ ጥሩ ነው። በዚህ በአቶ ጌታቸው ረዳ አስተያየት ላይ ማብራሪያ እንዲሰጠን ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ላቀረብነው ጥያቄ መስሪያ ቤቱ በሰጠው ምላሽ እንዲህ ብሏል። ህዋት ወታደራዊ ዘመቻው እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም። እኛ ለሁሉም ወገኖች በአደባባይም በግልም የዩናይትድ ስቴትስ አቋም ኢትዮጵያ ውስጥ ላለው ግጭት ወታደራዊ መፍትሄ እንደሌለ መሆኑን በተደጋጋሚ ግልጽ አድርገናል። የእኛ ፍላጎት ሕዋት ለቆ እንዲወጣና ትግራይ ላይ ያለው የሰብአዊ እርዳታ አቅርቦት የከበባ እግድ ሊባል የሚችል ሁኔታ አብቅቶ ማየት መሆኑን ልዩ ልዑኩ ፌልትማን ህዳር 14 አስታውቀዋል። የእኛ ግብ ጸቡ እንዲያቆም፣ የመብቶች ጥሰትና ሁከት እንዲያበቃ፣ ድርድሮች ያለ ቅድመ ሁኔታ እንዲጀመሩ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርና ያንን ለማድረግ የሚያስችሉ ሁኔታዎች እንዲመቻቹ ሁሉን አቃፊ ብሔራዊ ንግግር እንዲጀመር የመጀመሪያውም የመጨረሻውም ብቸኛውም መንገድ ዲፕሎማሲ እንዲሆን መደገፍ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች ሰሞኑን ባወጣው ሪፖርት የህወሀት ታጣቂዎች ጭናና ቆቦ ውስጥ ከአርባ በላይ ሲቪሎችን በመደዳ እንደገደሉ አሳውቆ ነበር። ታጣቂዎቹ በሲቪሎችና በሲቪል ተቋማት ላይ ጥቃት እንደማይፈጽሙ የህወሀት መሪዎች ቀደም ሲል ቢናገሩም ቪኦኤ ያነጋገራቸው የተለያዩ የአማርና የአፋር ክልሎች አካባቢዎች ነዋሪዎች እና የመንግስቱ ባለስልጣናት በሲቪሎችና በሲቪል ተቋማት ላይ በህወሀት ታጣቂዎች ተፈጽመዋል የሚባሉ ጥቃቶችና ውድመት እጅግ በርካታ መሆናቸውን ይናገራሉ።